በትግራይ ክልል በሴቶች ላይ እየተፈጸመ ያለው ግድያ እገታና ጾታዊ ጥቃት በአስቸኳይ እንዲቆም በጋራ መግለጫቸው የጠየቁ 27ት ክልላዊ የሲቪል ማህበረሰብ ተቋማት ጊዜያዊ አስተዳደሩ በችግሩ ልክ ተጠያቂነትን እያረጋገጠ አይደለም ሲሉ ወቀሱ። ተቋማቱ የፖሊስን ሪፖርት መነሻ በማድረግ በመግለጫቸው እንዳመለከቱት ባለፉት 11 ወራት ውስጥ በመቀለ ከተማ ብቻ በ12 ሴቶች ላይ ግድያና በ80 ሴቶች ላይ ደግሞ የአስገድዶ መድፈር ወንጀሎች ተፈጽመዋል ብለዋል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረገው ጥረት አልተሳካም። ይሁንና በክልሉ ሴቶች ላይ የሚደርሰውን ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማና ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትሕ ቢሮ ኃላፊ አቶ ሀዱሽ ተስፋ ጊዜያዊ አስተዳደሩ የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም፣ የእርምጃውን ውጤት በቅርቡ መታየት ይጀምራል ሲሉ ማስታወቃቸው ይታወሳል። ብርጌታ አጥባ በዚህ ጉዳይ ተከታዩን አዘጋጅቷል። በትግራይ ክልል የሚንቀሳቀሱ ሀያ ስድስት የሲቪል ማህበረሰብ ተቋማትና የክልሉ የሲቪል ማህበረሰብ ህብረት ከትናንት በስቲያ ቅዳሜ ሰኔ ሀያ ዘጠኝ ቀን ሁለት ሺ አስራ ስድስት ዓመተ ምህረት በጋራ በሰጡት መግለጫ በሴቶች ላይ እየደረሰ ነው ያሉት ጥቃት በሰሜን ኢትዮጵያው ጦርነት ወቅት ከነበረው መልኩ ቀይሮ እየቀጠለ ሴቶች በፍርሃትና ስጋት እንዲኖሩ ማድረጉን አመልክተዋል። የሲቪል ተቋማቱን መግለጫ ያነበቡት ራይዝ ኤንድ ሻይን የተባለ የሲቪል ማህበረሰብ ተቋም አስተባባሪ ሰላማዊት ሴት ግደይ በክልሉ በሴቶች ላይ የተፈጸመ ነው ያሉት ግድያ፣ እገታና ፆታዊ ጥቃት ነውር የተሞላበትና አሰቃቂ በማለት ነው የገለጹት። ቤት ጽሕፈት ፖሊስ ከተማ መቀለ የመቀሌ ከተማ ፖሊስ ጽህፈት ቤት በቅርብ ቀናት ለብዙሃን መገናኛ በላከው የ11 ወራት ሪፖርት በ12 ሴቶች ላይ ግድያ እንዲሁም በ80 ሴቶች ላይ ያስገድዶ መድፈርና ሌሎችም ወንጀሎች መፈጸማቸውን አረጋግጧል። እነዚህ አሃዞች ላብነት ያህል የቀረቡ ሲሆኑ በክልሉ በሴቶች ላይ የሚፈጸሙ ወንጀሎች በአይነትና በመጠን እየተባባሱ መሄዳቸውን ያሳያሉ። የወንጀሎቹ አፈጻጸም ደግሞ አስነዋሪ፣ አሰቃቂና የኅብረተሰብን ሞራል የሚነኩ ናቸው። የመቀለ ከተማ ፖሊስ በሲቪል ተቋማቱ መግለጫ የተጠቀሰውን የ11 ወራት ሪፖርቱን አስመልክቶ ተጨማሪ ማብራሪያ እንዲሰጠን ስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። በክልሉ በሴቶች ላይ እየደረሰ ካለው ጥቃት በአንጻሩ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ጥረት እያደረገ አይደለም ሲሉ የሲቪል ማህበረሰብ ተቋማቱ ወቅሰዋል። ክልል የትግራይ ክልል ጊዜያዊ አስተዳደር የህዝብን ደህንነት ለመጠበቅ በተለይ የሴቶችን ደህንነትና ዋስትና ለማረጋገጥ ቀልጣፋና አስተማሪ እርምጃ እንዲወስድ እንጠይቃለን። የተቀላጠፈ የወንጀል ምርመራ በማካሄድ ለተበዳዩ ፍትህን፣ ጭካኔን በተሞላበት መንገድ ወንጀሉን የሚፈጽሙትን ደግሞ የሚገባቸውን ፍርድ እንዲያገኙ በማድረግ የገባውን ቃል እንዲፈጽም እና የተቀላጠፈ ፍትህን እንዲያረጋግጥ እንጠይቃለን። የትግራይ ሲቪል ማህበረሰብ ተቋማት ህብረት ስራ አስኪያጅ ያሬድ በረህ በበኩላቸው እንዲህ ያሉትን ጥቃቶች በህብረትና በተደራጀ መልኩ መከላከልና መቃወም አለብን ብለዋል። እቲ እናተበራከተ ዝመጽእ ዘሎ ናይ ገበን ተግባር ይህን አይነቱ የወንጀል ድርጊት እየተስፋፋ በመሆኑ የሚመለከታቸው አካላት ሁሉ በተደራጀና በተቀናጀ መልኩ መስራት ይኖርባቸዋል። የወንጀል አድራጎቱ በህዝባችን ውስጥ ያስከተለው አለመረጋጋት እንዲስተካከል ማድረግ ያስፈልጋል። ከዚህ አኳያ በተለይ በሴቶች ላይ እየተፈጸመ ያለው ግድያና ጥቃት እንዲቆም ቀደም ሲል በተናጠል ስናደርገው የቆየነውን እንቅስቃሴ አሁን በተባበረና በተደራጀ መልኩ ማካሄድ ጀምረናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በቅርቡ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ በሴቶች ላይ የሚፈጸሙ እገታዎችና ግድያዎችን እንዲያስቆም ጠይቋል። ጊዜያዊ አስተዳደሩ የወንጀሉን ፈጻሚ አካላት ለሕግ እንዲያቀርብና ፌዴራል መንግስቱም ተመሳሳይ እርምጃ እንዲወስድ የሰብአዊ መብቶች ተቋሙ አሳስቧል። በክልሉ የሴቶች ላይ ጥቃትን በመቃወም በመቀለና በሌሎች የክልሉ ከተሞች በቅርቡ የተደረጉ ሰልፎችን እንደሚደግፍም ይሰመጉ ገልጿል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር ፍትሕ ቢሮና የኮሚኒኬሽን ጽህፈት ቤት አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በትግራይ ክልል ሴቶች ላይ የሚደርሰው ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማ ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትሕ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ አሳዛኝና ያልተለመዱ ወንጀሎች እንደሚታዩ ገልጸው መንግስት ችግሩን ለመፍታት እንደሚሰራ አስታውቀዋል። የክልሉ አስተዳደር የሴቶችን ጥቃት ጉዳይ በኢደር በይደር የሚያቆየው ነገር አይሆንም ያሉት አቶ ሐድሽ የእርምጃው ውጤት በቅርቡ መታየት ይጀምራል ሲሉ ማመላከታቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።